Agarinya report. የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር በህወሀት መካከል የተፈጠረው አለመግባባት በንግግር እንዲፈታ ጥሪ አቀረቡም። ልዩ መልእክተኛው አምባሳደር ማይክ ሃመር ሰሞኑን በአሜሪካ ኤምባሲ ቅጥር ግቢ ውስጥ በሰጡት ጋዜጣዊ መግለጫ የፕሪቶሪያው ስምምነት በተሟላ መልኩ መተግበር እንደሚያስፈልግና ለዚህም ሁለቱም አካላት ቁርጠኛ መሆናቸው እንዳረጋገጡላቸው ተናግረዋል። በአፍሪካ ቀንድ የአሜሪካ ልዩ መልእክተኛው የፕሪቶሪያ ስምምነት በዘላቂነት በተሟላ መልኩ ተግባራዊ ማድረግ ቁልፍ መሆኑን ተናግረዋል። ማይክ ሀመር የፕሪቶሪያው ስምምነት ሙሉ ትግበራን በሚመለከት ከፌዴራል መንግስቱ፣ ከትግራይ ክልልና ከአፍሪካ ህብረት እንደዚሁም ከኢጋድ ባለስልጣናት ጋር መወያየታቸውንም በመግለጫቸው አስታውቀዋል። አምባሳደር ማይክ ሀመር በኢትዮጵያ በነበራቸው ቆይታ ወቅትም ከውጭ ጉዳይ ሚኒስትሩ አምባሳደር ታዬ አጽቀ ስላሴ ጋር ተገናኝተው መወያየታቸውንም ገልጿል። የውጭ ጉዳይ ሚኒስቴር በይፋዊ የኤክስ ገጹ ላይ ኢትዮጵያ ወደ አሜሪካ የአፍሪካ የቀረጽ ነጻ ንግድ ስምምነት አጎዋ እንድትመለስ አምባሳደር ታዬ መጠይቃቸውን ገልጿል። አምባሳደር ታዬና የአፍሪካ ቀንድ ልዩ መልእክተኛው ማይክ ሃመር ባደረጉት ውይይት በፕሪቶሪያው የግጭት ማቆም ስምምነትና በሶማሊያ ይሰመራል ተብሎ በሚጠበቀው የአፍሪካ ህብረት ተልእኮ ዙሪያ ኢትዮጵያ ባላት ስጋት ላይ ጭምር እንደተወያዩ የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ከዘጠኝ ወራት በፊት ከሶማሊያ ተገንጥላ ነፃ ሀገር መሆኗን ካወጀችው ሶማሊላንድ ጋር የባህር በር ማግኘት የሚያስችላትን ስምምነት ከተፈራረመች በኋላ ከሶማሊያ ጋር ያላት ግንኙነት ሻክሯል። ይህንንም ተከትሎ በታላቁ ህዳሴ ግድብ ግንባታ ዙሪያ ለዓመታት ከኢትዮጵያ ጋር ስትወዛገብ የነበረችው ግብፅ ከሶማሊያ ጋር የወታደራዊ ትብብር ስምምነት ተፈራርማለች። የሁለቱ ሀገራት ወታደራዊ ትብብር ስጋት ውስጥ የጣላት ኢትዮጵያም የአፍሪካ ቀንድ ቀጠናን ለማተራመስ እየተወሰደ ያለውን እርምጃ በዝምታ እንደማትመለከት ሰሞኑን ማስታወቋ ይታወሳል። ይህም የአፍሪካ ቀንድ ቀጠናን ስጋት ላይ መጣሉ ይታወቃል። ኢትዮጵያ ከሶማሊላንድ ጋር ያደረገችውን የወደብ ስምምነት ከተገበረች ሶማሊያ በኢትዮጵያ ያሉ ታጣቂዎችን እደግፋለሁ አለች። ሶማሊያ የኢትዮጵያን አማጽያንን ልታስታጥቅ እንደምትችል ነው ያስጠነቀቀችው። ኢትዮጵያ ባሳለፍነው ጥር ወር ከራስ ገዟ ሶማሊላንድ ጋር የወደብ ስምምነት ካደረገች በኋላ ከሶማሊያ ጋር ያላት ዲፕሎማሲያዊ ወዳጅነት ሻክሯል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊኪ እንዳሉት ኢትዮጵያ ከሶማሊላንድ ጋር ያደረገችውን ስምምነት ከተገበረች የትጥቅ ትግል እያደረጉ ያሉ ኢትዮጵያውያን ታጣቂዎችን ልንደግፍ እንችላለን ብለዋል። ሚኒስትሩ አክለውም ስምምነቱ ከተተገበረ ታጣቂዎችን አሊያም የኢትዮጵያን መንግስት ለመጣል የሚታገሉ አማጽያን ጋር ለመገናኘት እንሞክራለን ብለዋል። እስካሁን ታጣቂዎቹን ለማግኘት እየሞከርን አይደለም። ለችግሩ ሁሉ መፍትሔ ሊኖር እንደሚችል ተስፋ አለን የሚሉት ሚኒስትሩ የኢትዮጵያ ስምምነቱን ወደ መተግበር ከገባች ግን አማጽያኑን መርዳት የምንችልበት መንገድ ይኖራል ሲሉ መናገራቸውን ቪኦኤ ዘግቧል። በሰሜን ኢትዮጵያ ጦርነት ወቅት ሕወሓትን ትረዱ ነበር በሚል ለቀረበላቸው ጥያቄም ተመካክረንበት ነበር ነገር ግን እኛ ለሶማሊያ ፍላጎት ስንል ኢትዮጵያን እንድትበታተን አንፈልግም። ነገር ግን እነሱ ሶማሊያን ለመጉዳት ከገፉበት እኛም አማጽያንን ለመርዳት አማራጫለን ብለዋል። በተመድ የአፍሪካ ኢኮኖሚክ ኮሚሽን እና የአፍሪካ ህብረት የኢትዮጵያ ምክትል ተጠሪ የሆኑት አምባሳደር ነቢዩ ተድላ በኤክስ አካውንታቸው ላይ የሶማሊያ ውጭ ጉዳይ ሚኒስትር አስተያየትን ተችተዋል። አምባሳደር ነቢዩ በምላሻቸው ከሞቃዲሾ አቅራቢያ ውጭ ያሉ ቦታዎችን ማስተዳደር የማይችሉት የሶማሊያ ባለስልጣናት የአልሻባብ ተወካይ ሆነው መቅረባቸው ያስቃልም ሲሉ አስታውቀዋል። ሱዳን እንቅስቃሴ ኢትዮጵያ ለአመታት ያደረገችላትን ድካምና ልፋት መና የሚያስቀር ነው ሲሉም የሚኒስትሩን አስተያየት አጣጥለዋል። ኢትዮጵያና ሶማሊያ በታሪክ ሁለት ጊዜ ይፋዊ ጦርነት ያደረጉ ሲሆን በ1980ዎቹና ሰባዎቹ ላይ አንዳቸው የሌላኛውን አማጽ ረዱም ነበር ተብሏል። የአሜሪካ አፍሪካ ቀንድ መልእክተኛ የሆኑት አምባሳደር ማይክ ሐመር ከሰሞኑ በአዲስ አበባ ጉብኝት ባደረጉበት ወቅት ኢትዮጵያና ሶማሊያ የገቡበትን አለመግባባት በውይይት እንዲፈቱ ማሳሰባቸው ይታወሳል። በኢትዮጵያ ቴሌቪዥን እየተላለፈ የሚገኘው የፍቅር እስከ መቃብር ድራማ አነጋጋሪነቱ ቀጥሏል። የደራሲ ሐዲስ አለማየሁ ዘመን አይሽሬ መጽሐፍ የሆነው ፍቅር እስከ መቃብር መጽሐፍ ወደ ተከታታይ ቴሌቪዥን ድራማ ተቀይሮ መስከረም 1 ቀን 2017 ዓ.ም በቴሌቪዥን መታየት ጀምሯል። ተከታታይ ድራማው በዩቲዩብም እየተለቀቀ ሲሆን በኢቢሲ ዜና ቻናል ከቀኑ 8 ሰዓት እና በመዝናኛ ቻናሉ ደግሞ ከቀኑ 11 ሰዓት እየተላለፈ ነው። እንደዚሁም በድጋሚ ምሽት ከዜና በኋላ በሁለቱም ቻናሎች እየተላለፈ እንደሆነ መረጃዎች አመለክታሉ። የፍቅር እስከ መቃብር የልብ ወለድ መጽሐፍ ሰው መሆን ፊልም ፕሮዳክሽን ወደ ተከታታይ የቴሌቪዥን ድራማ በመቀየር በአራት ምዕራፍ በ48 ክፍሎችና በአማካይ 45 ደቂቃ ዝማኔ እንዲኖረው ሆኖ እየተሰራ መሆኑ ተገልጿል። ድራማው መተላለፍ ከጀመረበት ቀን አንስቶ በርካቶች አስተያየት እየሰጡ ሲሆን፣ አብዛኛው አድናቆት ያዘለ ነው። የአዲስ አበባ ከተማ አስተዳደር በታክሲዎች የሰርቪስ አገልግሎት ላይ ጥሎት የነበረውን ገደብ ሙሉ በሙሉ አነሳ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ለተማሪዎች የሰርቪስ አገልግሎት በሚሰጡ ታክሲዎች ላይ ጥሎት የነበረውን ገደብ ከዚህ ወር ጀምሮ ማንሳቱን አስታውቋል። ቢሮ አገልግሎቱን ለሚሰጡ ታክሲዎች ፈቃድ የመስጠት ኃላፊነቱንም ወደ ታክሲ ማህበራት አዘዋውሬያለሁ ብሏል። መስሪያ ቤቱ ይህንን ይፋ ያደረገው የትራንስፖርት ጉዳይ ከሚመለከታቸው ባለድርሻ አካላት ጋር ሰሞኑን በአዲስ አበባ ኔክሰስ ሆቴል ባደረገው ውይይት ነው። በተጠናቀቀ 2016 ዓ ም ከተማዋ የትራንስፖርት ፍላጎትና አቅርቦት መካከል ከፍተኛ የሆነ አለመመጣጠን መስተዋሉን በቢሮ የህዝብ ትራንስፖርት አደረጃጀትና ስምሪት ዳይሬክቶሬት ዳይሬክተር አቶ አሸናፊ ስዩም ሰሞኑን መግለጻቸው ይታወሳል። የትራንስፖርት አቅሞችን በአግባቡና በሙሉ አቅም አለመጠቀም ሌላው በዘርፉ የሚታይ ችግር ነው ብለዋል። በአዲስ አበባ ያለው የትራፊክ ጭንቅንቅ የተሽከርካሪዎችን ምልልስ እንዲቀንስ በማድረግ የትራንስፖርት ችግሩን ይበልጥ እንዳባባሰውም አቶ አሸናፊ አስረድተዋል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ይህን ችግር ለመፍታት በቀጣይ ሶስት ወራት ተገብራቸው ካቀዳቸው መፍትሄዎች መካከል አንዱ ለብዙኃን ትራንስፖርት ተብለው በተለዩ መስመሮች ላይ አስፈላጊውን የቁጥጥር ስራ ማከናወን ነው ማለቱን ኢትዮጵያ ኢንሳይደር ዘግቧል። የአዲስ አበባ ዩኒቨርሲቲ የትግርኛ ቋንቋና የፍልስፍና ትምህርቶችን ተማሪ በማጣቱ ሊዘጋ መሆኑን ገለጸም። የአዲስ አበባ ዩኒቨርሲቲ ከ18 ዓመት በፊት የተቋቋመውን የትግርኛ ቋንቋና ስነ ጽሁፍ ትምህርት ክፍልን በዘንድሮ የትምህርት ዘመን እንደሚዘጋ ገልጿል። በፍልስፍና ትምህርት ክፍል በመጀመሪያ ዲግሪ የሚሰጠው ትምህርትም ከዚህ ዓመት ጀምሮ እንደሚቋረጥ የዩኒቨርሲቲ ውሳኔ ያስረዳል። አንጋፋ ዩኒቨርሲቲ ከዚህ ውሳኔ ላይ የደረሰው የትምህርት ክፍሎቹ ላለፉት አምስት ተከታታይ ዓመታት አዲስ ተማሪዎችን ባለመቀበላቸው ነው። የእንግሊዝኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል አዲስ ተማሪዎችን ለመጨረሻ ጊዜ የተቀበለው በ2010 ዓ ም ነበር እንደ ትግርኛ ቋንቋና ስነ ጽሁፍ ሁሉ በተመሳሳይ ምክንያት እንዲቋረጥ በዩኒቨርሲቲ ውሳኔ የተላለፈበት ሌላ የትምህርት ዓይነት በመጀመሪያ ዲግሪ ደረጃ የሚሰጠው የፍልስፍና ትምህርት ነው። የፍልስፍና ትምህርት ክፍል ከ2011 ጀምሮ በመጀመሪያ ዲግሪ መርሃ ግብር አዲስ ተማሪዎችን አለመቀበሉን የትምህርት ክፍሉ ኃላፊው ዶክተር ፋሲል መርአዊ ለኢትዮጵያ ኢንሳይደር ተናግረዋል። የትግርኛ ቋንቋ ተማሪዎች የማጣ ችግሩ ከጦርነቱ በኋላ መባባሱ ተገልጿል። የኢትዮጵያ ኤሌክትሪክ ኃይል የነበረበትን ዕዳ ወደ 20 በመቶ ዝቅ አደረኳልም። በመንግስት እየተመራ ካለው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ ከፍተኛ ለውጥ እያመጣ መሆኑን ግዙፉ የመንግስት ድርጅት የሆነውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በዚህም የኢኮኖሚ ሪፎርም ትግበራ የተቋሙን ዕዳ ከ55 በመቶ ወደ 20 በመቶ ዝቅ ማድረጉን ካፒታል ጋዜጣ ዘግቧል። በተቋሙ የፋይናንስ ራዘርፍ ስራ አስፈጻሚ ደመረ አሰፋ እንደተናገሩት ተቋሙ በ2014 ዓ ም እንደ አዲስ ሲቋቋም 34 ነጥብ 7 4 ቢሊዮን ብር የተከፈለ ካፒታል በመያዝ እንደነበረና ይህ አሃዝ በብዙ እጥፍ በማደጉ አዋጁን ማሻሻል እንደሚያስፈልግም አብራርተዋል። የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ያዘጋጁት ረቂቅ የኃይል ሽያጭ ታሪፍ ክለሳን በተመለከተ ከሶስት ወር በፊት ሰኔ 6 ቀን 2016 ዓ.ም በአድዋ ሙዚየም የስብሰባ አዳራሽ በጋራ ባዘጋጁት መድረክ ከሚዲያ ባለሙያዎችና ባለድርሻ አካላት ጋር ውይይት ማድረጋቸው ይታወሳል። በዚህ ውይይትም አገልግሎቱ ኪሳራ ላይ ነው ባይባልም ዓመታዊ የተጣራ ትርፍ ግን አራት ትራንስፎርመሮችን እንኳን መግዛት የማያስችል ነው ተብሎ ነበር። የተቋሙ አጠቃላይ ሀብት 79 ቢሊዮን ብር መድረሱ የተነገረ ሲሆን አሁን ካለው ከ79 ቢሊዮን አጠቃላይ ሀብት መካከል 586 ቢሊዮን ብሩ የተከፈለ ካፒታል ነው ተብሏል። በሚያመነጨው ኃይል መጠንና በማመንጫዎቹ ከአፍሪካ ኤሌክትሪክ ኃይል አስተዳዳሪ ተቋማት ሶስተኛ ደረጃ ላይ የሚገኘው የኢትዮጵያ ኤሌክትሪክ ኃይል እስከ ሰኔ 30 ቀን 2015 ዓ.ም ድረስ 367 ቢሊዮን ብር እዳ እንደነበረበት ካፒታል ጋዜጣ one የኢትዮጵያ ልማት ባንክ ፕሬዝዳንት የነበሩት ዶክተር ዮሐንስ አያሌው ስራቸውን ለቀው የአማራ ባንክ ፕሬዝዳንት ሆኑ። በቅርቡ ከኢትዮጵያ ልማት ባንክ ፕሬዝዳንትነት ስራቸው የለቀቁት ዶክተር ዮሐንስ አያሌው የአማራ ባንክ ዋና ስራ አስፈጻሚ ሆነው ተሾመዋል። ሹመቱ መስከረም 3 ቀን 2017 ዓም ጀምሮ የተሰጠ መሆኑን ባንኩ በይፋዊ ገጹ አስታውቋል። ፕሬዝዳንቱ ስራቸውን የለቀቁት በፈቃዳቸውና በግል ምክንያት መሆኑን መናገራቸው ይታወሳል። በስራ ዘመናቸው የኢትዮጵያ ልማት ባንክ ከነበ ረበት ውስብስብ ችግርና ክስረት ወደ ተሻለ አቋም እንዲመለስ ማስቻላቸውን የዘርፉ ባለሙያዎች መስክረውላቸዋል። ሀገርኛ ሪፖርት